ገበያው ለየመኑ ረሃብ መርጃ የሚውል እርዳታ ለማሰባሰብ በተካሄደው የለጋሽ ሀገራት ጉባኤ ላይ አንድ ነጥብ አንድ ቢሊዮን ዶላር ለመስጠት ቃል ተገብቷል። ይሁንና ለሀገሪቱ ያስፈልጋል የተባለው ሁለት ነጥብ አንድ ቢሊዮን ዶላር ነበረ። ይህ ጉድለት ምን አይነት ችግር ሊያስከትል ይችላል? የመን በጣም የተረሳ ሀገር ነው። ከሌሎቹ አካባቢዎች በተለየ ሁኔታ ከፍተኛ ችግር ያለበት ቢሆንም በተፈለገው መጠን ትኩረት አልተሰጠውም፣ እርዳታም እየተዋጣ አይደለም በማለት ከሁለት ወር በፊት የመንግስታቱ ድርጅት ጥሪ አድርጎ ዓለም አቀፉ ህብረተሰብ በዛ መሰረት ነው እንግዲህ ይሄ ስብሰባ የተጠራው። እና እንዳልሺው ይሄ አንድ ነጥብ አንድ ቢሊዮን ዩሮ የተጠበቀውን ያህል ባይሆንም ጥሩ ጅምር ተደርጎ ነው የተወሰደው። ምናልባትም ችግሩን እንዲጎላ ለማድረግ ይረዳል ተብሎ ነው የተወሰደው። አሳሳቢው ጉዳይ አንደኛ ይሄ ቃል የተገባው ገንዘብ በወቅቱ ገቢ እንዲሆን፣ ሁለተኛ ነገር ይሄንን ገንዘብ ደግሞ እርዳታ ለመስጠት የሚያስችል ተረጃዎችን መድረስ የሚቻልበት ሁኔታ እንዲፈጠር፣ ሶስተኛ እንግዲህ ከዚሁ ጋር እርዳታውን ለማድረስ እንዲቻል የዲፕሎማቲክ ጥረቱ መፍትሄ እንዲፈለግ፣ ለጦርነቱም ዘላቂ መፍትሄ እንዲፈለግ በማሳሰብ ነው የመንግስታቱ ድርጅት ዋና ጸሐፊ በስብሰባ ላይ የተናገሩት። ግባቸውን ባይመቱም የጠበቁትን ገንዘብ ባያገኙም ይህ ግን ጥሩ ሆኖ ሆኖም ግን ይሄ ገንዘብ በአስቸኳይ ተሰባስቦ ከሁሉም በላይ ደግሞ ለተረጃዎቹ ሊደርስ የሚችልበት ሁኔታ እንዲፈለግ ጥሪ በማድረግ ነው እና ችግሩ ዋናው አሁን ገንዘቡ ብቻ ሳይሆን እርዳታውን ማድረስ ነው እና እርዳታውን ለማድረስ ሁሉም የበኩሉን እንዲያደርግ ጥሪ በማድረግ በበጎ መልኩ ነው የተወሰደው። እንዴት መድረስ እንደሚችል ነው እንግዲህ ያለው ጥያቄ። አሁን ሄሩት ገበያው እንዳልከው እርዳታው እንዴት ሊደርስ ይችላል ነው እንግዲህ ቀጣዩ ጥያቄ። እንደሚታወቀው የመን ጦርነት የሚካሄድባት ሀገር ናት። በአሁኑ ጊዜ እርዳታ በትክክል ለሚያስፈልገው ሕዝብ ለመድረሱ ምን ዋስትና አለ? እሱ ዋስትና የለም። ግን አሁን ምንድን ነው ትልቁ ችግር በዚህ እርዳታ ለምሳሌ የዋናዋ ቀይ ባህር ላይ የምትገኘዋ የየመን ወደብ ዋና የሳውዲ አረቢያ የቦምብ ጥቃት ኢላማ ሆናለች። ይሄ ወደብ ከተዘጋ ምንም አይነት እርዳታ ሊደርስ አይችልም። ስለዚህ ወደቡን ደግሞ እንደ አንድ የጦር ኢላማ ተቃዋሚዎችን፣ ሁቲዎችን ለማዳከም ይህን ወደብ መዝጋት የሚል ፖሊሲ ነው እና በስላቅ ደረጃ የታየው የሳውዲ አረቢያ ይህንን ወደብ እየደበደበችና እና ችግሩን እያባባሰች ያለች ለእርዳታ ደግሞ አንድ መቶ ሀምሳ ሚሊዮን ዩሮ እንደምትሰጥ ተገልጿል። እና ይህ በእውነቱ ያልተመጣጠን እንደሆነ ነው የተወሰደው። ስለዚህ ዋናው ነገር ጦርነቱ መቆም አለበት፣ የሳውዲ አረቢያ ድብደባ መቆም አለበት። ዓለም አቀፍ ህግ ደግሞ ተጠያቂነት ሊኖር እንደሚችል ምክንያቱም ሁለቱም ወገኖች ረሃብን እንደ ጦር መሳሪያ ነው እየቆጠሩት ያለው እና ይህ እንዳይሆንና ሲቪሊያኖቹ መደብደቡ እንዲቆም እርዳታ ለመድረስ እንዲቻል ጥረት ይደረግ የሚል ነው። ስለዚህ አሁንም ሳውዲ ካላቆመ ድብደባውን፣ ሁቴዎችም ደግሞ ለሰላማዊ ሰው የሚሰጠውን እርዳታ ካላገዱ ህዝቡ በረሃም ማለቁ አይቀርምና በእነዚህ ነገሮች ላይ ጥረት መደረግ አለበት ከወዲሁ ነው እየተባለ ያለው። እነዚህ ነገሮች ከሌሉ ገንዘቡ የትም ያህል ይዋጣ ይጨምርም ህዝቡን ከሊደርሰው እንደማይችል ነው እየተነገረ ያለው እና ትኩረቱ እዚህ ላይ ነው እንግዲህ ወደቡ ክፍት እንዲሆን እርዳታ ለሚፈልጉ ሰዎች እርዳታ መስጠት እንዲቻል ጦርነቱ ሊቆም የሚችልበትን መንገድ ደግሞ ከወዲሁ ውይይት እንዲጀመር የሚል ነው። እነዚህ ነገሮች ካልተሟሉ ህዝቡ በጦርነቱም በረሃቡም ማለቁ አይቀርም የሚል ነው ጥሪ አብሮ የተላለፈው። ገበያው ንጉሴ ከብራስልስ አመሰግናለሁ። እኔም አመሰግናለሁ።